ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፉትን ቀናት በሰላም ውስጥ ጠብቆን እግዚአብሔር አምላካችን ከመንፈሳዊ ማዱም ደግሞ እየመገበን ለዚህች ለተወደደች ምሽት ደግሞ እንድንበቃ በቃ በፊቱም ደግሞ በምሕረቱ እንድንቀመጥ እግዚአብሔር ረድቶናል። ምሕረቱ ባይበዛልን ኖሮ ወገኖቼ፣ ደግመን ደጋግመን እንደምንናገረው በእውነት በዚህ ስፍራ ባልተገኘን ነበረ። የእግዚአብሔር ምሕረት በዛልን። ስለዚህም የዛሬቱን ቀን በሰላም ወጥተን በሰላም እንድንገባ እነሆ ሥራዎቻችንንም በሰላም እንድናከናውን እግዚአብሔር ረድቶናል። ምሕረቱ በዛልን። ነገሮች ቢሞሉ ባይሞሉም እንኳን እግዚአብሔርን ወገኖች ከማመስገን ወደ ኋላ አንበል። ጠላት ሴራውን እየሸረበ እኖ ተንኰሉንም እየጠነሰሰ እኔና እናንተን ከእግዚአብሔር ምሕረት ክልል ውጪ ሊያደርገን ይፈልጋል። አዎ በእግዚአብሔር መደገፍን አንርሳ። ስለ ሞላልን ብቻ እግዚአብሔር ይመስገን አንበል። ስላልሞላልን ደግሞ እግዚአብሔር እንዲያው በስፍራው የለም አንበል። አናጉረምርም። ነገሮች ሞሉም አልሞሉም፣ እግዚአብሔር ግን እግዚአብሔርነቱን ፈጽሞ አይሽርም። አዎ ኢየሱስ ክርስቶስ ጌታ ነው። green maybe it's

The Gayesina so and Michael cow, you እግዚአብሔር አባታችንና አምላካችን ሆይ፣ ለሚሰሙ ጸጋን ትሰጣለህ፣ ጥበብንና ማስተዋልን ደግሞ ከጸባዖት ታንቈረቁራለ በዚህ ሰዓት እኔንም ወገኖቼንም አንድ ላይ ሰብስበህን በራዲዮናችን ዙሪያ ከአንተ ማዕድ እንድንመገብህ ደግሞ ፈቃድ ሆኖአልና እናመሰግንሃለን ጌታ ሆይ እንደ ተረዳ ነው እንደ ተማር ነው ደግሞ እንድንኖር እግዚአብሔር አምላካችን ወይ በዚህች ምሽት ልታሳየን የፈለግከውን ነገር አይተን በዚያም ደግሞ ማደግ እንድንችል ጸጋህን አብዛለን ይህ ይበቃናልና አስተማሪውን መንፈስ ቅዱስ፣ አጽናኙን መንፈስ ቅዱስ በዚህን ሰዓት በመካከላችን ልከ እግዚአብሔር ሆይ ተናገረን፣ ዳሰን በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። ክቡራን አድማጮቼ የምዕራፍ አሥራ አምስትን ትምህርት ጌታ መንፈስ ቅዱስ ረድቶን ጨርሰን ወደ ምዕራፍ ዐሥራ ስድስት ተሸጋግረን ፈሪሳውያንና ሰዱቃውያን ጌታ ኢየሱስ ክርስቶስ ምልክት እንዲያሳያቸው ስለ መጠየቃቸው የሚያወሳውን ክፍል ከተመለከትን በኋላ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እንዳስጠነቀቃቸው እንዲሁም ሰዎች ስለ ኢየሱስ ክርስቶስ ምን እንደሚሉ ጌታ መጠየቁን የሚያወሳውን ክፍል መመልከታችንን ታስታውሳላችሁ። ኢየሱስ ክርስቶስ ስለ ራሱ ሰዎች ምን እንደሚሉት ደቀ መዛሙርቱን ከመጠየቁም ባሻገር በመጨረሻም ላይ መለስ ብሎ ደቀ መዛሙርቱ ስለ ኢየሱስ ክርስቶስ ያላቸውን እምነት ሲጠይቃቸው ተመልክተን ነበረ። ዛሬም የዚያኑ ተከታይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁ እንደ ወትረ ሁሉ ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ 16 ቁጥር ዐሥራ ስምንትን ተመልከቱ። ጊዜ ጥናታችን መጨረሻ ላይ ኢየሱስ ክርስቶስን ለሰዎች በትክክል ሊገልጽ የሚችል መንፈስ ቅዱስ ብቻ እንደሆነ ተመልክተን ነበረ። ማንም ሰው በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል ወይም ሊናገር እንደማይችልም ተመልክተናል። መንፈስ ቅዱስ ብቻ ነው ወገኖቼ ስለ ኢየሱስ ክርስቶስ ማንነት ሊገልጥልን የሚችለው። ቁጥር 18 እንዲህ ይላል፣ እኔም እልሃለሁ አንተ ጴጥሮስ ነህ በዚህች አለት ላይ ቤተ ክርስቲያን እንሰራለሁ፣ የጋንም ደጆች አይችሏት፣ የሚለው አለ ጴጥሮስን። ይህን ጥቅስ በጥንቃቄ እስቲ እንመልከተው። ኢየሱስ በየትኛው አለት ላይ ነው ቤተ ክርስቲያንን የመሠረተው? አንዳንዶች በስምዖን ጴጥሮስ ላይ ነው የሚሉ አሉ። በመሠረቱ ወገኖቼ ይህ ትክክል አይደለም። ነገር ግን ሰዎቹ እንዲህ ሊሉ ያስቻላቸው የጴጥሮስ ስም ትርጓሜው አለት ስለሆነ ነው። አንተ ጴጥሮስ ትባላለ አለ። ትርጓሜውም በግሪክ አለት ማለት ነው። ኢየሱስ ግን ቤተ ክርስቲያኔን እሠራለው ያለበት ቃል ፔትራ ሲሆን እርሱም ወይም ትርጓሜው በግሪክ አለት ማለት ነው። ሌሎች ደግሞ ጴጥሮስ ስለ ኢየሱስ ክርስቶስ በተናገረው ቃል ላይ ኢየሱስ ቤተ ክርስቲያኑን እንደ ሠራ የሚናገሩ የሚያስተምሩም አሉ። ለመሆኑ ይህ አለት ማን ነው? አለቱ ክርስቶስ ራሱ ነው። ቤተ ክርስቲያን በክርስቶስ ላይ ነው የተመሠረተችው። ጴጥሮስ ስለዚህ የሰጠውን ማብራሪያ በአንደኛ ጴጥሮስ ምዕራፍ ሁለት ከቁጥር አራት እስከ ስድስት ያለውን መመልከት ይቻላል። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል መጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በርሱም የሚያምን አያፍርም ተብሎ ተጽፏልና ይላል። ቤተ ክርስቲያን የተመሠረተችው ወገኖቼ በክርስቶስ ላይ ነው፣ መሠረቷም እርሱ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11ን ብትመለከቱ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ከተመሠረተው በቀር ማንም ሌላ መሠረት ሊመሠርት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። ድንጋዩ ክርስቶስ ነው። እርሱም በዚህ ዓለት ላይ ቤተ ክርስቲያኔን እመሰርታለሁ ሲል ተናገረ። ጌታ ኢየሱስ ይህንን ሲናገር ገና ቤተ ክርስቲያን አልተመሠረተችም ነበር። ቤተ ክርስቲያን በብሉይ ኪዳን ውስጥ አልነበረችም። ምክንያቱም ቤተ ክርስቲያን የተመሠረተችው ከኢየሱስ ክርስቶስ ሞትና ትንሣኤ እንዲሁም እርገት፣ ከመንፈስ ቅዱስም መውረድ በኋላ ነው። አስተዋላችሁ አይደል? ቤተ ክርስቲያን የተመሠረተችው ከኢየሱስ ክርስቶስ ሞት ከኢየሱስ ክርስቶስ ትንሣኤና ዕድገት እንዲሁም ከመንፈስ ቅዱስ መውረድ በኋላ ነው። የገሃነም ደጆች የሚለው የሚያመለክተው ሞትን ነው። ሲኦል የሚለው ቃል በግሪኩ ሄደስ ሲባል በብሉይ ኪዳን ገሃነም የሚል ትርጉም ተሰጥቶታል። ይህም የሚያመለክተው ሞትን ነው። ስለሆነም ቤተ ክርስቲያንን የሞት ኃይል ሊያሸንፏት አይችሉም። ጌታ ኢየሱስ በሚገለጥበት ጊዜ መላእክቱን በታላቅ ድምፅ ከመለከት ጋር ይልካቸዋል። እነርሱም መለከቱን ሲነፉ በክርስቶስ የሞቱት ሁሉ ይነሳሉ። የሞት መዝጊያ ሊይዛቸው ፈጽሞ አይችልም። ቁጥር አሥራ ዘጠኝ ላይ እንዲህ ይላል፣ የመንግሥተ ሰማያትንም መክፈቻዎች ይሰጥሃለሁ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል ይላል። የመንግሥተ ሰማያት ቁልፎች ምንድናቸው? ናቸው ለስምዖን ጴጥሮስ ብቻ የተሰጡ ናቸውን? አይደሉም፣ ወገኖቼ ኢየሱስ እነዚህን ቁልፎች በስሙ ላመኑና እንደ ጴጥሮስ የኢየሱስ ክርስቶስን የእግዚአብሔር ልጅነት ለሚያውጁ ሁሉ ሰጥቷል። የእግዚአብሔር ልጆች ከሆናችሁ ወገኖቼ፣ የመንግሥተ ሰማያት ቁልፎች ተሰጥቷቸዋል። ቁልፎች የሥልጣን ምልክት ናቸው። ልብ በሉ፣ ቁልፎቹ የሥልጣን ምልክት ናቸው። ዛሬ እያንዳንዱ ክርስቲያን የእግዚአብሔር ቃል አለው፣ ቁልፉም እርሱ ነው። ቃሉን ብንከለክል ወይም ባንሰጥ ሰዎች የታሰሩ ይሆናሉ። ነገር ግን ቃሉን ከሰጠን ሰዎቹ ከቃሉ የተነሳ መፈታትን ያገኛሉ። ይህ ሥልጣን በቤተ ክርስቲያን ውስጥ የአንድ ሰው ሥልጣን ብቻ ሳይሆን የሁሉ አማኞች ሥልጣን ነው። ስለ ሆነም እያንዳንዳችን ወንጌሉን ለብዙዎች ልናዳርስ ኃላፊነት አለብን። ሊያድናቸው የሚችለው እርሱ ብቻ ነውና። ቁጥር 20 ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው ይላል። ኢየሱስ ሞቱንና ትንሣኤውን ያስታወቀው በቁጥር 21 ላይ ነው። እስቲና፣ አንብቦ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሣ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ጌታ ኢየሱስ ለመጀመሪያ ጊዜ ለደቀ መዛሙርቱ ስለ ሞቱና ስለ ትንሣኤው ሲያስታውቃቸው እንመለከታለን። ጊዜው በግምት ከመስቀሉ ከስድስት ወራት በፊት ነው። ይህንን በጣም አስፈላጊ ማሳሰቢያ ከመስጠት ለምን ዘገየ? ነገሩ ግልጽ ነው። ደቀ መዛሙርቱ ለዚህ የተዘጋጁ አልነበሩምና በተነገራቸው እለትስ እንኳ ዝግጆች አልነበሩም። ይህንን ከምላሻቸው መረዳት እንችላለን። ጌታ ወደ ኢየሩሳሌም እንደሚሄድና እንደሚሞት ለአምስት ጊዜ ያክል በተደጋጋሚ ነግሯቸው ነበረ። ምዕራፍ 17 ቁጥር 12 ተመልከቱ። ምዕራፍ 17 ከቁጥር 22 እስከ 23 ያለውን ተመልከቱ። በሦስተኛ ደረጃ ደግሞ ምዕራፍ 2 ከቁጥር 18 እስከ 19፣ ምዕራፍ 2 ቁጥር 28። በእነዚህ አምስቱ ጊዜ በተደጋጋሚ ነግሯቸዋል። ይህን ሁሉ ተደጋጋሚ ማሳሰቢያ የሰጣቸው ደቀ መዛሙርቱ የሞቱንና የትንሣኤውን አስፈላጊነት ከተነሳ በኋላ እንኳን በበቂ ሁኔታ አልተረዱትም ነበረ ይህ ኢየሱስ ክርስቶስ ለእናንተና ለእኔ ያደረገው ነገር ነው ወገኖቼ። ይህም ወንጌል ነው። ክርስቶስ ስለ ኃጢአታችን ሞተ፣ እንደ እግዚአብሔርም ቃል ተቀበረ፣ በሦስተኛውም ቀን ተነሣ። እርሱ ማን እንደሆነ እኔና እናንተ በዚህች ምሽት በትክክል ልናውቀው፣ በትክክል ልንረዳው ይገባናል። ያደረገልንን ማስተዋል አለብን። እነዚህን ሁለት ነገሮች ብናውቅ፣ በእምነትም ብንቀበል ድነናል ማለት ነው። ቁጥር ሃያ ሁለት ጴጥሮስም ወደ እርሱ ወስዶ፣ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገሥጸው ጀመረ ይላል። በዚህ አባባሉ ጴጥሮስ ኢየሱስን አንተ መሲህ ነህ፣ የእግዚአብሔርም ልጅ ነህ፣ ስለዚህ ወደ መስቀል ልትሄድ አይገባህም ሊለው ነው የፈለገው። ደቀ መዛሙርቱ ኢየሱስ ክርስቶስ በመስቀል ላይ ይሞታል ብለው ፈጽመው አስበው ገምተውም አያውቁም ነበረ። እስቲ ቁጥር ሃያ ሦስትን ፈጠን ብለን እንመልከት። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ይላል። ኢየሱስ ክርስቶስ ስለ ኀጢአታችን በመስቀል ላይ መሞቱን መቀበሩንና በሦስተኛውም ቀን ከሙታን መነሳቱን የሚያስታውቀውን የወንጌልን መሠረታዊ እውነት አለማመን ወገኖቼ፣ ሰይጣናዊ አስተሳሰብ ነው። በጊዜው ይህንን እውነት ያልተረዳው ጴጥሮስ ከብዙ ጊዜ በኋላ እንዲህ የሚል መልእክት ጽፏል። ለኀጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኀጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ ሲል ተናገረ። ጴጥሮስ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ሃያ አራትን ልብ ይሏል። እንዴት የሚያስደንቅ የአስተሳሰብ ለውጥ በጴጥሮስ ሕይወት ውስጥ ሆኗል! ወገኖች፣ እኔ እጅግ ይገርመኛል። ጌታ ኢየሱስ ጴጥሮስን ሂድ፣ አንተ ሰይጣን ብሎት ነበረ። እንዲህ የተባለው ጴጥሮስ ግን ቀደም ብሎ በእግዚአብሔር መንፈስ ተመርቶ ኢየሱስ የእግዚአብሔር ልጅ መሆኑን ያስታወቀ ደቀ መዝሙር ነበረ። አሁን ደግሞ ከጥቂት ጊዜ በኋላ በሰይጣን ኀይልና ሐሳብ ሲታለል እንመለከተዋለን። እስቲ ማቴዎስ 16 ቁጥር 24ን እንመልከት። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ይላል። ለሰው ልጅ እጅግ ከሚያስቸግረው ነገር አንዱ ራሱን መካድ ነው። ራስን መካድ ማለት የራስን ፈቃድ ትቶ በክርስቶስ ፈቃድና ማንነት በክርስቶስም ሐሳብ ውስጥ መመራት ማለት ነው። መስቀሉንም ተሸክሞ ይከተለኝ የሚለውንም ስንመለከት እኛ የክርስቶስን መስቀል መሸከም እንደማንችል፣ ነገር ግን የየራሳችንን መስቀል መሸከም እንዳለብን ያስገነዝበናል። ወገኖቼ እኔም ሆንኩ እናንተ እያንዳንዳችን ተሸክመን የምንጓዘው የየራሳችን መስቀል አለ። መስቀላችንንም ተሸክመን ክርስቶስን እንከተላለን። ከቁጥር 25 እስከ 27 ያለውን መመልከት ትችላላችሁ። በዚህ ክፍል የምንመለከተው የኢየሱስ ክርስቶስ ደቀ መዝሙር መሆን የሚያስከፍለውን ዋጋ ያልተገነዘበ ሰው የኋላ ኋላ የዘላለም ሕይወትን ሳያገኝ እንደሚቀር ነው። ነገር ግን ክርስቶስን መከተል ለሚያስፈልገው መሥዋዕትነት ራሱን ያዘጋጀ ከጌታ ዘንድ የዘላለምን ሕይወት ያገኛል። ይህም በጌታ ዳግም ምጻት ጊዜ እውን ይሆናል፣ እያንዳንዱም እንደ የሥራው ይከፈለዋል። ቁጥር 28 የማቴዎስ ምዕራፍ 16 የመጨረሻው ክፍል ነው። እንመልከተው። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ይላል። ይህ ቁጥር በምዕራፍ ዐሥራ ሰባት ውስጥ ሊጠቃለል ይችላል። ምክንያቱም የጥቅሱ ትርጉም የበለጠ የሚብራራው ኢየሱስ ክርስቶስ ክብሩን ለደቀ መዛሙርቱ እንዴት እንደገለጠላቸው ስናጠና ነው። እግዚአብሔር ደግሞ ይህንን ሁሉ እንድንረዳ በመንፈስ ቅዱሱ ይርዳን። ውድ አድማጮቼ፣ በምዕራፍ ዐሥራ ሰባት ውስጥ አብይ መልእክት አድርገን ወይም አብይ ሐሳብ አድርገን የምንመለከተው ስለ ኢየሱስ ክርስቶስ ክብር መገለጥ፣ በአጋንንት ስለ ተያዘው ወጣት እምነት ስለ ጐደላቸው ደቀ መዛሙርትና ኢየሱስ ታምራትን በማድረግ ግብር ስለ መክፈሉ ይሆናል። በማስቀደም የክርስቶስ ክብር መገለጥን የሚያወሳውን ክፍል አብረን እንመለከታለን። ምዕራፍ አሥራ ስድስትን ስናጠቃልል እንደምታስታውሱት ቁጥር ሃያ ስምንት የምዕራፍ አሥራ ሰባት ክፍል ሊሆን እንደሚችል ገልጠን ነበረ። ምዕራፍ አሥራ ሰባትን ስናጠና ነው ጌታ ኢየሱስ በምዕራፍ 16 ቁጥር 28 ውስጥ የተናገረው የሚገባን። ጥቅሱ እንደሚከተለው ይነበባል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩ ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንድ አሉ ይላል። ይህ ቃል ጌታ ኢየሱስ ክብሩን ለደቀ መዛሙርቱ በገለጠላቸው ጊዜ ተፈጽመዋል። የጌታ የክብሩ መንጸባረቅ የመንግሥቱ መምጣት ምልክት ነው። ምናልባት አንዳንድ ሰው ጌታ ኢየሱስ ክብሩን ለደቀ መዛሙርቱ መግለጡ ከመንግሥቱ መምጣት ጋር ምን ግንኙነት አለው ብሎ ይጠይቅ ይሆናል። መልሱን ከጌታ ጋር የነበረውና የጌታን ክብር በዚያ ተራራ ላይ የተመለከተው ጴጥሮስ ይሰጠናል። በሁለተኛ ጴጥሮስ መልእክቱ የተመለከተውን የጌታ ግርማ ከጌታ መንግሥት መምጣት ጋር እንዴት እንዳገናኘው ከሚከተለው ጥቅስ እንረዳለን። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 እስከ 18 ያለውን እንመልከት። የእርሱን ግርማ አይተን እንጂ በብላት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ይላል። ጌታ ኢየሱስ በማቴዎስ ምዕራፍ 16 ቁጥር 18 የተናገረው ቃል በደቀ መዛሙርቱ ሕይወት ያን ቀን እንዴት ነበር የተፈጸመው? ጌታ ኢየሱስ በመገለጥ ተራራ ክብሩን ለሦስቱ ደቀ መዛሙርት በገለጠላቸው ጊዜ ቃሉ ተፈጽሟል። የክብሩ መንጸባረቅ የመንግሥቱ አምሳያ ሲሆን ይህንንም ጴጥሮስ በመልእክቱ አረጋግጦልናል። ከዮሐንስ ወንጌል በስተቀር ሌሎቹ ወንጌሎች ይህንን የኢየሱስ ክርስቶስን የክብሩን መገለጥ ጽፈዋል። ዮሐንስ በወንጌሉ ላይ የኢየሱስ ክርስቶስን መለኮታዊነት ትኩረት ሰጥቶ ስለ ጻፈ ይህ የክብሩ መገለጥ ደግሞ ከመለኮታዊነቱ ይልቅ ሰብአዊነቱን የሚያሳይ ስለሆነ፣ ስለዚህ ጉዳይ ያልጻፈበት ከዚህ የተነሳ ሊሆን ይችላል። የክብሩ መገለጥ የክርስቶስን ሰብአዊነት የሚያሳይ ብቻ ሳይሆን ስለ ሰዎችም ተስፋ በተለይም በስሙ ላመኑት የተስፋቸውን ጽኑነት የሚያረጋግጥ ነው። የእግዚአብሔር ልጆች ከሆነ አንድ ቀን በዚያ ክብር ተለውጠን እኛም ለዘላለም የክብሩ ነጸብራቅ እንሆናለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 2። አንደኛ ዮሐንስ ምዕራፍ 3 ቁጥር 2። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን ይላል። የክርስቶስ ክብር ተሳታፊ ለመሆን ለእያንዳንዱ ሰው ጥሪ ይቀርቦለታል። ኢየሱስ ክርስቶስ ከሞቱና ከትንሣኤው አስቀድሞ ክብርንና ምስጋናንም ተቀብሏል። የክብሩ መገለጥም ይህንን ያረጋግጣል። የሉቃስ ወንጌል ከሌሎች ወንጌሎች ይልቅ ስለ ኢየሱስ ክርስቶስ ሰብአዊነት በዝርዝር ይተርካል። ምክንያቱም ሉቃስ በኢየሱስ ክርስቶስ ፍጹም ሰውነት ላይ ስለሚያተኩር ነው። እስቲ ቁጥር አንድና ሁለትን እናንብብ ከስድስት ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ፣ ይላል። ተመልከቱ፣ በዚህ ክፍል ውስጥ ፊቱም እንደ ፀሐይ አበራ ይላል። ብርሃኑ የበራውና ያንጸባረቀው ከውጪ ሳይሆን ከእርሱ የመነጨ ነበረ። አዳምና ሔዋን በኀጢአት ከመውደቃቸው በፊት ጋርዷቸው የነበረው ክብርና ብርሃን ይሄ በክርስቶስ ላይ የታየው ይመስለኛል። ኀጢአት በሠሩ ጊዜ ግን ይህን ጸጋ ተገፈፉ። ራቁታቸውን እንደሆኑ ምትረዱ። አስቀድሞ ራቁታቸውን አልነበሩም፣ ይህንንም ብርሃን ለብሰው ነበርና፣ የጌታ የክብሩ መንጸባረቅ ይህንን አዳምና ሔዋን አጥተውት የነበረውን ክብር የሚያሳይ ሲሆን የእርሱንም ፍጹም ሰውነት ያረጋግጣል። የክብሩ መገለጥ የሚለው ቃል መለወጥን ያመለክታል። ቢራቢሮ የሚያስቀይመውንና አስሮ የያዛትን ቀፎ በጊዜው ፈንቅላ ስትወጣ እጅግ የምታምር ፍጥረት ሆና እንደምትገኝ እኛም ከዚህ አድካሚና በልዩ ልዩ በሽታዎች ከሚጠቃ ለኀጢአትም ተሸናፊ ከሆነ ሥጋችን በምንለይበት ጊዜ ወገኖቼ፣ አዲስና ዘላለማዊ አካልን ለብሰን የእግዚአብሔር ክብር በላያችን ላይ ይገለጣል፣ እንደ ፀሐይ የምናበራለን። በክርስቶስ ያሉትና በክርስቶስ የሞቱት ተስፋቸው ይሄ ነው። እግዚአብሔር እየተመሰገነ ይሁን። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩቸው ይላል። ሙሴ ሕጉን የሚወክል ነበረ። ኤልያስ ደግሞ ነቢያትን ይወክላል። ሙሴ ሞቷል። ኤልያስን በሳሰረገላ ወደ ሰማይ ተወስዷል። ሉቃስ በወንጌሉ በግልጽ እንዳሰፈረው እነዚህ ሙት ተብሎ በኢየሩሳሌም የሚታወቁት በያውነታቸው ከጌታ ከኢየሱስ ክርስቶስ ጋር ይነጋገሩ ነበረ። እነሆም ሁለት ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር በክብርም ታይቶ በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ይናገሩ ነበር ይላል ሉቃስ 9 ቁጥር 30ና 31ን ተመልከቱ ሕግና ነቢያትም ስለ ክርስቶስ ሞት ምስክርነታቸውን ሰጥተዋል ቁጥር አራት ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው ብትወድስ በዚህ ሦስት ዳስ አንዱን ላንተ አንዱንም ለሙሴ አንዱንም ለኤልያስ እንሥራ አለ ይላል ስምዖን ጴጥሮስ ይህን ዕድል ተጠቅሞ ከመናገር ወደ ኋላ አላለም እያንዳንዱን አጋጣሚ ሊጠቀምበት ይፈልጋል ጴጥሮስ ጴጥሮስ በዚህ ጊዜ የሚያደረገው ንግግር ሆነ የጠየቀውም ጥያቄ ስህተት ነበረ በጴንጠቆስጤ ቀን የመንፈስ ቅዱስን ኀይል እስከ ተሞላ ድረስ ጴጥሮስ በተደጋጋሚ ይሳሳት ነበረ። በዚህ ስፍራ የስህተትን ቃል ከሚናገር ይልቅ ዝም ቢል የተመረጠ ወይም የተሻለ ነበረ። በግልጽ እንደምንመለከተው ሙሴንና ኤልያስን ጌታ ኢየሱስ ካለበት ምድር ጋር ሊያስተካክላቸው ስለፈለገ እግዚአብሔር የምትናገረውን አታውቅም ብሎ ገሥጾታል። ማቴዎስ ምዕራፍ እሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ይህ እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ የሰጠው ምስክርነት ነው። መገለጥን በሚመለከቱ ጉዳዮች የመጨረሻው ሥልጣን ኢየሱስ ክርስቶስ ነው። ልብ በሉ። መገለጥን በሚመለከት ጉዳይ የመጨረሻው ስልጣን የጌታችን የኢየሱስ ክርስቶስ ነው። ሙሴና ኤልያስ የሰጡት ምስክርነትም እጅግ አስገራሚ ነው። የዕብራውያን መልእክት ጸሐፊ ስለዚህ ነገር እንደሚከተለው ጽፏል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ዕብራውያን ምዕራፍ 1 ቁጥር አንድና ሁለትን ልብ ይሏል። ልጁ የእግዚአብሔር የመጨረሻ መገለጥ ሆኖ ወደ ምድር መጥቷል። እግዚአብሔር ለልጁ የሰጠውን ምስክርነት ልብ በሉ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት አለ። እንደዚህ ያለ ምስክርነት ለእናንተ ከሰማይ ሲነገር ሰምታችኋለን? እኔም ስለ ራሴ ሲነገር አልሰማሁም። ወገኖቼ፣ እግዚአብሔር ለእናንተም ሆነ ለእኔ ለማንም የሰው ልጅ እንዲህ ያለ ምስክርነት አልሰጠም፣ አይሰጥምም። ይህ ምስክርነት የተሰጠው ለአንድ ልጁ ለኢየሱስ ክርስቶስ ብቻ ነው። እርሱ ብቻ ነው እግዚአብሔርን ደስ ያሰኘው። እኔና እናንተ በክርስቶስ በኩል ካልሆነ በቀር ወደ እግዚአብሔር ዙፋን መቅረብ አንችልም። ጌታን እንደ ግላ ዳኛችን በምንቀበልበት ጊዜ ከአማኞች ኅብረት ጋር እንቀላቀላለን። ኢየሱስ ክርስቶስ እግዚአብሔርን ያስደሰተ የተወደደ ልጅ ነው። በዚህ ፍቅርኛም ተቀባይነትን አግኝተናል። እግዚአብሔር ለዘላለም የተመሰገነ ይሁን። ቁጥር ስድስት እስከ ስምንት ያለውን ተመልከቱ። ለሕይወታችሁ ጥሩ መመሪያ እንዲኖራችሁ ትፈልጋላችሁን? ወገኖቼ፣ አሁን ከቁጥር ስድስት እስከ ስምንት ያሉትን ነገሮች በትክክል እንድትረዷቸውና እንድታነቧቸው ጋብዛችኋለሁ እነዚህን ሁለት ነገሮች ልብ እንድትሏቸውም እመክራችኋለሁ። ኢየሱስ ብቻ ይቻለዋል የሚለውና ኢየሱስ ብቻ ሥልጣን አለው የሚለውን እነዚህ ሁለቱን እንደ ጥሩ የሕይወት መመሪያ ልትጠቀሙባቸው ትችላላችሁ። በመጽሐፍ ቅዱሳችሁ ውስጥ ኢየሱስ ብቻውን በቂ መሆኑንና ባለሥልጣን መሆኑን የሚያሳዩ ጥቅሶችን አስምሩባቸው። ቁጥር ዘጠኝ ከተራራውን በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው ይላል። ጌታ ከሞት እስኪነሳ ድረስ ደቀ መዛሙርቱ ይህን ያዩትን እንዳይናገሩ ለምን ተከለከሉ? ይህ ታሪክ የወንጌል ታሪክ ክፍል በመሆኑ እና የኢየሱስ ክርስቶስ ማንነትና ተልኮው በሙላት በተግባሪ ሊገለጽ ስለሚገባው ደቀ መዛሙርቱ ይናገሩት ዘንድ አልተፈለገም። እርሱ ፍጹም የእግዚአብሔር በግ ነው። ለሦስት ዓመታት ተኩል ሊፈተንና በተግባሪ ሊታይ ይገባው ነበር። አሁን ግን ገና በመንገድ ላይ ነው። ከፊት ለፊቱ መስቀል ይጠብቀዋል። ወደዚያም እያመራ ነው። እግዚአብሔር ነቀፋ የሌለበት መሥዋዕት በፊቱ እንዲቀርብ ስለሚፈልግ ንጹሕና ነቀፋ የሌለበት የእግዚአብሔር በግ ስለ እኔና ስለ እናንተ ኃጢአት በመስቀል ላይ መሥዋዕት ሆነ። በፍጹም ሰብአዊነቱ ክብሩን ገልጧል። እርሱ የሰው ልጆች ተስፋ ነው። የሰው ልጆች ተስፋ ሳይንስ ወይም ትምህርት አይደለም። ሳይንስ የዓለምን ችግር ሊፈታ አልቻልም። የሰው ልጆች ተስፋ ኢየሱስ ክርስቶስ መድኅን የዓለም ብቻ ነው። እርሱ ተስፋችሁ መሆኑን አውቃችሁ እርሱን ትጠባበቃላችሁን? ቁጥር ዐሥርና ዐሥራ ደቀ መዛሙርቱም እንግዲህ ጻፎች ኤልያስ አስቀድሞ ሊመጣ ይገባዋል ስለ ምን ይላሉ? ብለው ጠየቁት። ኢየሱስም መልሶ ኤልያስም አስቀድሞ ይመጣል፣ ሁሉንም ያቀናል ሲል መለሰላቸው። ይህ ትኩረትን የሚስብ ጥያቄ ነው ወገኖቼ። ኢየሱስ በነቢዩ በሚልክያስ የተባለውን ቃል ያረጋገጠላቸው በቁጥር ዐሥራ ሁለት ውስጥ ነው። ብዙ ሰዎች ጌታ ኢየሱስ ስለ መጥምቁ ዮሐንስ የተናገረውን በማንሳት ጥያቄ ይጠይቃሉ። መጥምቁ ዮሐንስ ኤልያስ ነውን? ይላሉ። ጌታ ኢየሱስ በዚህ ክፍል ሊገልጥላቸው የፈለገው መጥምቁ ዮሐንስ ከእርሱ በፊት በኤልያስ መንፈስ እንደሚመጣ፣ ሕዝቡ ግን እንዳልተቀበለው ነገር ግን እርሱ የጌታ የኢየሱስ መንገድ ጠራ አድራጊ ሆኖ እንዳገለገለ ነው። ጌታን እንደ ንጉሥ ከተቀበሉት ዮሐንስን እንደ ኤልያስ ሊቀበሉት ይገባል። በዚሁ በቁጥር ዐሥራ ሁለት ደግሞም የሰው ልጅ ከእነርሱ መከራ ይቀበል ዘንድ አለው የሚልን ቃል እናነባለን። ይህን መግለጫ ጌታ ኢየሱስ በመስቀል ላይ የመሞቱ ጊዜ ስለ ደረሰ ለሁለተኛ ጊዜ እየተናገረው ነው። ቁጥር ዐሥራ ሦስት የመጨረሻ ክፍላችን ነው። እንዲህ ይላል፣ በዚያን ጊዜ ደቀ መዛሙርት ስለ መጥምቁ ስለ ዮሐንስ እንደ ነገራቸው አስተዋሉ ይላል እኛስ አስተውለናልን እግዚአብሔር እያንዳንዳችንን ይርዳል ደህና አደሩ